የዜግነት ክብር በኢትዮጵያነታችን ጸንቶ ታየ፣ ህዝባዊነት ዳር እስከ ዳር በርቶ። ለሰላም፣ ለፍትህ፣ ለህዝቦች ነጻነት፣ በእኩልነት በፍቅር ቆመናል በአንድነት። መሠረተ ጽኑዋን ስበራ ያልሻረን ሕዝቦች ነን ለሥራ፣ በሥራ የኖርን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው።